ሰላም ለእናንተ ይሁን። ጋቢና ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በኢትዮጵያዊቷ ታዋቂ ዓለም አቀፍ ሞዴል እና ተዋናይት እንዲሁም የዓለም ጤና ድርጅት የእናቶችና ሕፃናት ጤና ጥበቃ አምባሳደር ሊያ ከበደ ፕሮዲስ የተደረገ ፍትህ ኤፋር ዊዝን የተሰኘ ጥናታዊ ፊልም ተሰርቶ በቅርቡ ለመመረቅ በዝግጅት ላይ ይገኛል። በቀይ ሽብር ወቅት ኢትዮጵያ ውስጥ ስቃይና እንግልት የደረሰባቸው ሶስት ኢትዮጵያዊ ሴቶች ወደ አሜሪካ ከመጡ በኋላ ጥቃት ያደረሰባቸውን ግለሰብ ለፍትህ ለማቅረብ የሚያሳዩትን ውጣ ውረድ የሚያሳየው አዲስ ጥናታዊ ፊልም በአሜሪካን ሀገር የሚኖሩ ብዙ ስቃይና መከራን ያሳለፉ ከ1.4 ሚሊየን በላይ ለሚሆኑ ስደተኞች ተስፋ የሚሰጥ ነው ተብሏል። በርካታ የአሜሪካና የኢትዮጵያ የፊልም ተዋናዮች የተሳተፉበት ፍትህ የተሰኘው ፊልም ተጽፎ የተዘጋጀው የዓለም አቀፍ ሽልማቶች አሸናፊ በሆነው አሜሪካዊ የፊልም ባለሙያ ክሪስቶፈር ቻምበርስ ሲሆን ከባልደረባችን ስመኝሽ የቆየ ጋር በፊልሙ ጭብጥ የቀረጻ ሂደትና ተያያዥ ጉዳዮች ላይ ቆይታ አድርጓል። በመቀጠልም ይሰማል። በቅድሚያ ክርስቶፈር በቅርቡ ስለሚወጣው ፍትህ ወይም በእንግሊዝኛው ኤፋየር ዊዝኢን የተሰኘው ፊልምህ ለመጨዋወት ሎስ አንጀለስ ከሚገኘው መኖሪያ ቤት ሆነ ልታናገረን ፈቃደኛ በመሆንህ በአድማጮች ስም በጣም አመሰግናለሁ። እስቲ በቅድሚያ ስለ ፊልሙ ጭብጥ እናውራ። በሶስት ኢትዮጵያውያን ሴቶች ዙሪያ የተሰራው ፍትህ የተሰኘው ጥናታዊ ፊልም መነሻ ሀሳቡ ምንድን ነው? certainly well first of all thank you so much for having me on your show i appreciate it uh, a fire within is a documentary and it's about a very powerful <laughs> ከሶስቱ አንዷ አሜሪካን ሀገር አትላንታ ከተማ እንደመጣች ሆቴል ውስጥ በአስተናጋጅነት ትቀጠርና ሆቴል ውስጥ ሌላ በቃጣቢነት የሚሰራ ሰው ሰላም ሲላት ድምፁን ታስታውሳለች። ከ15 ዓመት በፊት አዲስ አበባ ላይ ይመረምራትና ያሰቃያት የነበረ ሰው ነው። አጋጣሚው የሚገርምና ለማመን የሚያስቸግር ነው ታሪኩ። እንግዲህ እነዚህ ሴቶች ተገናኝተው ሰውየው ራሱ መሆኑን ካረጋገጡ በኋላ እንዴት ፍትህ ለማግኘት እንደተንቀሳቀሱ የሚያሳይ ነው። እነዚህን ኢትዮጵያውያን ሴቶች እንዴት አገኘሃቸው? ታሪካቸውንስ ወደ ፊልም ለመቀየር እንዴት ወሰንክ? የሴቶቹን ታሪክ ያገኘሁት በአጋጣሚ ጎግል ላይ ነው። እኔ አሜሪካዊ ነኝ። ከዚያ በፊት ስለ ኢትዮጵያ ታሪክና ባህል አላውቅም ነበረ። ያነበብኩት ጽሑፍ እንዴት ሶስት ሴቶች ሰዎችን ያሰቃየና ያስገድለን ሰው አሜሪካ ውስጥ ለፍርድ እንዳቀረቡት የሚያትት ነበርና ስደተኞች ሆነው አሜሪካ ውስጥ የተለየ ስልጣን ሳይኖራቸው ለፍትህ መታገላቸው በጣም አስደነቀኝ። እነዚህ ሴቶች ሀብታምም አይደሉም ወይንም የፖለቲካ ግንኙነትም የላቸውም። ነገር ግን ፍትህን በመፈለጋቸውና በጥንካሬያቸው ብቻ ለእውነት ታግለው አሸንፈዋል። ለእኔ ይሄ የሚያነሳሳና ልንማርበት የምንችለው ታሪክ ነው። የሴቶቹን ታሪካቸውን ለማጥናት ከዛ ወደ ፊልም ለመቀየር ምን ያክል ጊዜ ፈጀብህ? በአጠቃላይ ሂደቱ የጀመረው በአውሮፓውያኑ አቆጣጠር በ2016 ነበረ። ስለዚህ ወደ አራት ዓመት ፈጅቷል ማለት ነው። መጀመሪያ ሴቶቹ ለመቅረብና ታሪካቸውን ለማካፈል ፈቃደኛ የሆኑ እንደሆነ በመጠየቅ ነው የጀመርኩት። ቀጥለው ታሪካቸውን ከሰሙ በኋላ በነፃ የተከራከሩላቸውን የሰባዊ መብት ተከራካሪ ጠበቃዎችን፣ የታሪክ አዋቂዎችና የተለያየ ዩኒቨርሲቲ መምህራንን በተለያየ ጊዜ አነጋግሬያለሁ። ይህ እንግዲህ ዓመታት ፈጅቷል። እንግዲህ የፊልሙ ቀረጻ በሶስት ሀገሮች ነው የተካሄደው፤ በካናዳ አሜሪካና ኢትዮጵያ። ይሄ ምን ያክል ጊዜ ወሰደ? በተለይ ደግሞ በኢትዮጵያ የነበረው ልምድህ ምን ይመስላል? ቀረጻ የጀመርነው በ2017 ነበረ። ወደ ሁለት ዓመት ገደማ ወስዷል። በአሜሪካ ወደ አስር የሚሆኑ ከተሞች ነው ተዘዋዙረን የቀረጽ ነው። በዓለም ላይ ወደ ሰላሳ ሀገሮች ተጉዣለሁ። በኢትዮጵያ የነበረኝ ጊዜ ግን በጣም የተለየ ነው። በመጀመሪያ ቪዛ ለማግኘት እጅግ በጣም ረጅም ጊዜ ከመውሰዱ የተነሳ ስራችንን በተደጋጋሚ ማራዘም ነበረብን። በመሀል አብራኝ የምትሰራው የፊልም ባለሙያም ሌላ ስራ አግኝታ ሄደች። ስለዚህ ወደ ኢትዮጵያ ብቻ የሚሄድኩት ግን፣ እድለኛ ሆኜ ኢትዮጵያ ውስጥ ያለ ኤርሚያስ ወልድ አምላክ የሚባል በጣም ጎበዝ የፊልም ባለሙያ አገኘው። የሚገርም ችሎታ ያለው ጠንካራ የፊልም ባለሙያ ነው። ኢትዮጵያ ላይ የነበረ ቀረጻ ምን ላይ ያተኮረ ነበር? ማለት ለጥናታዊ ፊልም ግብአት የሚሆንና የሴቶቹን ታሪክ የሚያጠናክር ያገኘው ነገር ምንድን ነው? እንግዲህ ፊልሙ ሁለት ክፍሎች አሉት። አንደኛው ከአፄ ኃይለ ስላሴ መውደቅ ጀምሮ የመንግስቱ ኃይለ ማርያምን ወደ ሥልጣን መምጣትና የቀይ ሽብርን ታሪክ የሚያስረዳ ነው። ሁለተኛው ደግሞ እዚህ አሜሪካ የተካሄደው ረጅምና እልህ አስጨራሽ የፍትህ ትግልና ሴቶቹ ፍትህ እንዲያገኙ የረዳቸውን የሚያስገርም ጥንካሬን የሚያሳይ ነው። በኢትዮጵያ ቆይታ ለዚያ የሚሆኑ ነገሮችንም አግኝተናል። በአጠቃላይ በዚህ በጥናታዊ ፊልም ላይ ምን ያክል ሰዎች ተሳትፈዋል? ከኢትዮጵያ የተሳተፉ ተዋናያን አሉ? ዋው በጣም ብዙ ተዋናያን ተሳትፈዋል። በዛን ጊዜ የነበረውን የሴቶቹን የህይወት ታሪክ የሚያሳይም ሆነ በሰዓቱ የነበረውን የፍርድ ሂደት የሚገልጽ የተቀረጸ ምስል አልነበረንም። ስለዚህ ያንን የሚያሳይ ቀረጽ ያስፈልገን ነበረ። እዚህ አሜሪካ በዋናነት ሶስቱን ሴቶች ወክለው የተወኑት ቤት ስኬልስ፣ ማርኩዊት አብላክ እና ትውልደ ኢትዮጵያዊት የሆነችው ሊሃና ምን ይልክ ይባላሉ። ሊህና በጣም ጎበዝ ተዋናይት ናት። ሰው አይቶ እንደሚያደንቃት እርግጠኛ ነኝ። ኢትዮጵያ ውስጥ ደግሞ ወጣትና የሚገርም ችሎታ ያላቸው የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ተማሪዎችን አገኘን። ዘውድነሽ ቢረኩ፣ ብሩክታይት ተርሚኖስ፣ ዮርዳኖስ ተሾመ፣ ሰማሃል አብርሃ፣ ሰብለ ወንጌል ኃይለማርያምና የእርጋ ታፈረን የመሳሰሉ አዲስና ጎበዝ ተዋናያን ተሳትፈዋል። እንግዲህ አንተ የምትኖረው በሎስ አንጀለስ ከተማ ነው። አሜሪካን ሀገር በተለይ ደግሞ በሎስ አንጀለስ ያለው የኢትዮጵያ ማህበረሰብስ በፊልሙ ላይ ተሳትፎ አድርጓል? በጣም በተለይ በዋናነት የኢትዮጵያ የባህል ማዕከል ኃላፊ የሆነችው ኒክ ይለገሰና በፊልሙ ላይ ካስቲንግ ዳይሬክተር ሁና የሰራችውን ኤልሳቤጥ አደመን ማመስገን እፈልጋለሁ። ለምሳሌ ባለታሪኮቹ አትላንታ ፍርድ ቤት ቀርበው የደረሰባቸውን ሲያስረዱ፣ በተለይ በደንብ በማያውቁት ቋንቋና ባህል ውስጥ ነው ሲናገሩ ሁኔታው ለእነሱ እጅግ አስፈሪ ነበረ። ነገር ግን በጣም ብዙ ኢትዮጵያን ፍርድ ቤት ውስጥ ተገኝተው ከሴቶቹ ጀርባ በመቀመጥ ያሳዩአቸው ድጋፍ በጣም ልብ የሚነካ ነበረ። ያንን ሁኔታ በፊልሙ ላይ ማሳየት ፈለግንና በፊልሙ የሚሳተፉ ሰዎችን ስናጠያይቅ እዚህ ሊትል ኢትዮጵያ ተብሎ በሚጠራው አካባቢ ያሉ የሱቅ ባለቤቶች ሰው በማሰባሰብ አገዙን። በአጠቃላይ ፊልሙ ያለ ኢትዮጵያ ማህበረሰብ ድጋፍ እዚህ አይደርስም ነበረ። ስለዚህ በጣም ላመሰግናቸው እወዳለሁ። Are you from Atlanta? While he was saying that, I feel something which makes me nervous. I feel something in my stomach, you know, when it's getting tight, you know. I was asking myself, where did I hear this voice, you know? Who is this person? I know that. In the when a fire was in, it as I note in a film, Sitoa work in ፊልሙን በዋናነት ፕሮዲውስ ያደረገችው ታዋቂዋ ዓለም አቀፍ ሞዴልና ተዋናይት ሊያ ከበደ ናት። ከሊያ ጋር እንዴት ተገናኛችሁ? ከፕሮዲውሰርነትስ ሌላ በፊልሙ ውስጥ ተሳትፎ አላት? ሊያ ከበደ በጣም የታወቀች ሞዴል ብቻ ሳትሆን የሰብአዊ መብት ተከራካሪም ናት። በተለይ በሴቶች መብት ዙሪያና በእናቶች ጤና ላይ የምትሰራ የዓለም ጤና ድርጅት አምባሳደርም ናት። የእኛም ፊልም በዋናነት ፕሮዲውስ ያደረገችው እሷ ናት። ወደ 2019 መጨረሻ ላይ ኤዲቲንጉን እየጨረስን ስንመጣ በስልክ አፈላልጌ አገኘኋት። ከዛ በፊት ምንም አይነት እውቅና የለንም፣ ግን ሳናግራት በጣም ጠንካራና አዋቂ ሰው ሆና አገኘዋት። ፊልሙን ካየችና ከተነጋገርን በኋላ ፊልሙን መደገፍ እንደምትፈልግና ፕሮዲውስ ማድረግ እንደምትፈልግም ነገረችኝ። እንደሱ አይነት ጠንካራና ሀቀኛ ሴት የፊልሙ አካል በመሆኗ ትልቅ ክብር ይሰማኛል። making a movie in three different countries, uh, with, uh, all these different, uh, number of people involved in it. እንደነገርከን ፍትህ ፊልም ብዙ ሰዎች የተሳተፉበትና የተለያዩ ሀገሮች የተቀረጸ ነውና በገንዘብ እስካሁን ምን ያክል ፈጅቷል? እውነት ለመናገር በገንዘቡ ላይ ብዙም ትኩረት ማድረግ አልፈልግም። ምክንያቱም በጣም ተለዋዋጭ ነው። እዚህ ሀገር ጨረስኩ ስትይ ሌላ ያላሰብሽው ወጪ ይመጣል። እንደውም በፍቅር ዋጋ የተከፈለ ስራ ነው የምለው ምክንያቱም ገንዘቡም ከአንድ ቦታ ወይንም ከአንድ ድርጅት የተገኘ አይደለም፣ በተለያየ ጊዜ ከዚህም ከዚያም የተሰባሰበ ነው። ዋናው ትኩረታችን ታሪኩን መንገድ ላይ ነው። ክርስቶፈር ከዚህ ከፍትህ ፊልም በፊት ሌላ አራም አራም የተሰኘ ጥናታዊ ፊልምም ሰርተህ ነበር። ያኛው ፊልም ልክ እንደ ፍትህ አሜሪካን ሀገር የሚኖሩ አርሜናውያን ስደተኞችን ህይወት የሚያሳይ ነው። እንደዚህ አይነት የስደተኞችን ህይወት የሚያሳዩ ታሪኮችን የምትመርጥበት ምክንያት አለህ? በተለይ በታሪክ በቋንቋና በባህል ላንተ አዲስ የሆኑ ህብረተሰቦችን ታሪክ በፊልም መንገር እስከባድ አይደለም? ልክ ነው። አራም አራም በዚህ በሎስ አንጀለስ የሚኖሩ ጠንካራ አርሜናውያን ማህበረሰብ አባላት ዙሪያ የተሰራ ፊልም ነው። እንዳልሽ ሁለቱም ፊልሞች በደም የማልገናኛቸው ሰዎችን ህይወት የሚያሳዩ ናቸው። ነገር ግን የኔም አያቶች ስደተኛ ነበሩ እና የስደተኛን የህይወት ፈተናና ቋንቋ ባለማወቃቸው ይደርስባቸው የነበረውን የሥራ ማጣት ችግር ስሰማ ነው ያደግኩት። እንደዚህ አይነት ታሪኮች ግን በስደተኞች የተሞላችው የአሜሪካን ሀገር ታሪክና ባህልም አካል ናቸው። ያለ ስደተኛ ዛሬ የምናውቃት አሜሪካ ትኖርም፣ ያለ ስደተኞች አሜሪካ ምንም ና። እንግዲህ እንደሚታወቀው ባለንበት ጊዜ የስደተኛ ጉዳይ በአሜሪካ ውስጥ ትልቅ የመነጋገሪያ ጉዳይ ነው፣ የፖለቲካም አጀንዳ ነው። በዚህ መልኩ በአሜሪካ ያሉ ስደተኞችን ህይወት ማሳየት ምንድን ነው የሚጠቅመው? ፊልም ስሜትን ቆንጥጦ መልእክት ለማስተላለፍ በጣም ጉልበት ያለው መሳሪያ ነው። ፊልም ህይወታችን ውስጥ ለሌለ ገጸ ባህሪ ስሜት እንዲሰማን የህይወት ውጣ ውረዳቸው እንዲገባንና እንድንረዳቸው የሚያደርግ ኃይል አለው። ስለዚህ አሁን በምንሰራው ፊልም ለአሜሪካ ተመልካቾች ማሳየት የምንሞክረው ሁላችንም ሰዎች እንደሆንና በጣም ብዙ የምንመሳሰልባቸው በጋራ የምንጋራቸው ነገሮች እንዳሉን ነው። ወደ ፍትህ ፊልም እንመለስና ፊልሙ ተሰርቶ አልቆ መመረቂያውን ነው የሚጠብቀውና ያ ቀን መቼ ነው? ፊልሙ ምን ያክል ሰዓት ነው የሚፈጀው? ፊልሙ አንድ ሰዓት ተኩል የሚፈጅ ነው። መቼ ይወጣል የሚለውን ግን በትክክል አናውቀውም። አሁን በኮሮና ምክንያት ሁሉም ነገር ቆሟል። ምናልባት ግን በዚህ ዓመት መጨረሻ ይሆናል ብለን እናስባለን። ምኞቴና ሐሳቤ ጠንካራ የኢትዮጵያ ማኅበረሰብ አባላት ባሉበት ሁሉም የአሜሪካ የካናዳና ሌሎች ከተሞች ላይ እንዲታይና ውይይት እንዲደረግበት ማድረግ ነው። አሁን እንዳልከው በኮሮና ቫይረስ ወረርሽኝ ምክንያት ፊልሞች በተለመደው መንገድ እየወጡ አይደለም። እናንተ ታዲያ በምን መልኩ ነው ፊልሙን ለመልቀቅ ወይም ለማስመረቅ የምታስቡት? እሱንም ገና አልወሰንም። ቀደም ሲል ከሰራሁት ፊልም ስኬት በመነሳት እንደ የሰብአዊ መብት ጉዳዮች ያሉ ጠንካራ ሐሳቦችን የሚያነሱ ፊልሞችን በተቻለ መጠን፣ በተለይ ጉዳዩ የሚመለከታቸው ሰዎች እንዲያዩት ይረዳን ፊልሙን ይዘን በተለያዩ ቦታዎች መንቀሳቀሳችን ነው። ከዚያ ኔትፍሊክስ ላይ ሲወጣ በዓለም ላይ በሚሊዮን የሚቆጠሩ ሰዎች ሊያዩት ይችላሉ። ምናልባት አሁን አማዞን ላይም ልንወስደው እንችላለን። አሁን ያንን ማድረግ የምንችል ደስ ይለኛል። እንግዲህ ለማጠቃለል ያክል ፊልሙ ሲለቀቅ ተመልካቹ ከፊልሙ የሚያገኘው መልእክት ምንድን ነው? ምን አይነት ምላሽ ትጠብቃለህ? በዋናነት ከተለያየ ሀገር በደረሰባቸው ስቃይ ግፍና ሌሎች የሰብአዊ መብት ጥሰቶች ከሀገራቸው ተሰደው እዚህ አሜሪካን ሀገር የሚኖሩ ሰዎች እዚህ ሆነው ፍትህ ማግኘት እንደሚችሉ ከእውነተኛ ታሪኩ አይተው እንዲያውቁ ማድረግ ነው። በሁለተኛ ደረጃ ደግሞ ህጻናት፣ ወጣቶችና ተማሪዎች ይህን ፊልም አይተው ለውጥ ለማምጣት በግድ ሚሊዮኖችን እንደማይጠይቅ እንዲረዱ ፈልጋለሁ። ሶስት ሴቶችና ጥቂት ጠበቆቻቸው ሆነው ነው በድፍረት እውነትን በመሻታቸው ሐቅና ፍትሕ ዓለም ላይ ቦታ እንዲኖራቸው ያደረጉት። በመጨረሻ ዓላማችን በዚህ ታሪክ የሰዎችን ስሜት መግዛትና <laughs> Man, and lastly, I hope we're trying to engage people emotionally. So that's my hope is that people will become engaged emotionally and then be able to learn from this story and be inspired by it. Thank you so much for taking your time to speak. <laughs> <laughs> በዋናነት ፕሮዲውስ ያደረገችውንና በቅርቡ የሚለቀቀውን ፍትህ ወይም ኤፋየር ዊዝን የተሰኘውን ፊልም በአጭሩ ስላስተዋወከን በጣም እናመሰግናለን። ፊልሙ ሲወጣ ደግሞ ከሊያ ከበደ ጋር ሆነህ እንደገና እንደምንገናኝና በፊልሙ ስኬት ዙሪያ እንደምናወራ ተስፋ አደርጋለሁ። እስከዛው መልካም እድል። እኔም በጣም አመሰግናለሁ። አሁን ደግሞ የአፍሪካን የኪነ ጥበብ ሳምንት እንቃኝ። አንቶኒዮ ሙሴ ማማዱ የ11 ዓመት ናይጄሪያዊ ነው። በዚህ ሰሞኑ በዝናብ እየተደበደበ ጎርፍ በተኛበት ወለል ላይ የባሌት ዳንስ ልምምድ ሲያደርግ የሚያሳየው ቪዲዮ ዓለምን ሲያነጋግር ሰንብቷል። በአስቸጋሪ ሁኔታ ውስጥ ሆኖ ለሕልሙ መቃናት የሚያደርገው ጥረት ልባቸውን የነካቸው በርካቶች ሊደግፉትም እየሞከሩ ነው። ኒውዮርክ የሚገኘው የአሜሪካ ባሌት ቲያትር ለአንቶኒዮ ነጻ የትምህርት ዕድል እንደሰጠው አስታውቋል። ዘገባው የዋሽንግተን ፖስት ነው። የአየር ንብረት ለውጥ የአፍሪካን ቅርሶች እያወደምና ለተቀሩትም ስጋት መሆኑን አንድ ጥናት አስጠንቅቋል። ዘ ኮንቨርሴሽን በተሰኘው የአፍሪካ ምሁራን አውታር ላይ በታተመ ጥናት የባህር ጠረፎች መሸርሸርና የባህር ጠለል ከፍ ማለት ሳባርታ የተሰኘችውን የሊቢያን ጥንታዊ ከተማ የጋና የጠረፍ ቅርሶችንና የጌኒን የባህር ዳርቻ ደንም አጠፍቷል ብሏል። በ2050 የጎረጎሳውያኑ ዘመን ወደ አስር የሚጠጉ የአፍሪካ ሀገራት ለባህር ዳርቻ መሸርሸርና ለባህር ከፍታ ማደግ በከፍተኛ ሁኔታ የተጋለጡ እንደሆነም ጥናቱ አመላክቷል። ኢትዮጵያ ውስጥ በትግራይ ክልልና በአማራ ክልል አንዳንድ ስፍራዎች በድምቀት ሲከበር የኖረው አሸንዳ ሻደይ ክብረ በዓል ዘንድሮ በቤት ውስጥ እንዲከበር መታዘዙን ኢትዮጵያን ሄራልድ ዘግቧል። ሕፃናትና ታዳጊ ሴቶች በጋራ ሆነው በየቤቱ እየዞሩ የክረምቱን መጠናቀቅ፣ የአዲሱን ዘመን መግባት የሚያበስሩበት ይሄ በዓል በቤት ውስጥ እንዲከበር የታዘዘው ከኮቪድ-19 ወረርሽኝ ጋር በተገናኘ ጥንቃቄ ለማድረግ እንዲያመች እንደሆነም ተገልጸዋል። ዛሬ በአንድ ገጽ በእውቀቱ ስዩም አንድ አጭር ግጥም ያነብልናል። ጸደይን በመስኮት ክረምቱ ሲወጣ እርጥብ ዳሱን ነቅሎ አዳሜ ከተሜ ጃንጥላውን ሰቅሎ ካፖርታውን ጥሎ አዳም ከሄዋኑ ድስ ከነክዳኑ ላጤውም ለብቻው ወንዱ ደረት ሊያሳይ በባህር ዳርቻው ሴቱም እንደ ልቡ ጣለ በሙቅ አሸዋ ሸዋ ላይ እየተንጋለለ ቅብጠት ድሪያ ሲያምረው አጭር ታጥቆ ገባ ሁሉን የማይምረው ፊት ያለውን ሁሉ በብረት መዳፉ የሚያጠናግረው እምቢልታ ተነፋ ደወል ተደወለ ያልታደለው ጠፋ ቀሪው ቤት ዋለ ሰው ቤቱ መሸገ መስኮት እንደ ጋሻ እየወለወለ በየአደባባዩ እዩኝ እዩኝ ባዩ እንዳልተጀነነ ሰው ለመኖር ብሎ ከኑሮ መነነ። እኔም እንዳገሬው ለነፍሴ ብሳሳ ለብሻት ሰነበትሁ ቤቴን እንደገሳ! አምና እንዳልነበርሁኝ የተፈጥሮ ሚዜ ጸጋው ተካፋይ የእልፍኝ እስረኛ ነኝ። አጮልቄ የማይ የሐውን አዛማዶ፣ ጥርት ያለ ሰማይ፣ ያቻት እዚያ ማዶ ያልተሞቀች ፀሐይ በየልምላሜው በየዛፍ ቅጠሉ ንቡ ወፉ ትሉ ሲወርቅ ሲራኮት፣ እኔ ግን ሸኘሁት ጸደይን በመስኮት። Cheers. Yeah. የምንሰነባበተው የአዲስ አበባ ዩኒቨርሲቲ ባህል ማዕከል አባላት ከተውልን ዘና የሚያደርጉ ሙዚቃዎች አንዱን በመስማት ነው። ለክረምት ግሩም ማስታወሻም ይሆናል። እኔ ሀብታሙ ስዩም ነኝ። ኤልያስ አስማሪ የዝግጅቱ አቀናባሪ ነው። የመሰናዶው አርታዬ ደግሞ ትዝታ በላቸው ናት። መልካም ምሽት። Not no.